ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ ጣቢያ በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በአጭር ሞገድ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም፣ ጤና ይስጥልን። እንደምናመሻችሁ ውድ አድማጮቻችን። የዛሬ እሁድ መስከረም 10 ቀን 2008 ዓ የመስታወት ዝግጅት ሰዓት ላይ እንገኛለን። ፕሮግራሙን አዘጋጅተን ወደ እናንተ የምናደርሰው ጽዮን ግርማና መስታወት አድራጋውነን በዛሬው ፕሮግራማችን በርከት ያሉ መሰናዶዎችን አዘጋጅተን ልናስደምጣችሁ ተዘጋጅተናል። ከ475 ሚሊዮን ብር በላይ ወጪ የተደረገበትን የአዲስ አበባ ቀላል ባቡር ዛሬ መጀመሩ ይፋ ተደርጓል። እስክንድር ፍሬው ዘገባ አለው። በቴክሳስ ግዛት እርቪንግ ከተማ ማካቱር በተሰኘ ሁለተኛ ደረጃ ትምህርት ቤት ውስጥ ተማሪ የሆነ የ14 ዓመቱ ታዳጊ አህመድ የፈጠረውን ሰዓት ሰርቶ በ ማሳየቱ ምክንያት መምህሩ ቦምብ ነው በማለቷ እጁን በካቴና ታስሮ ወደ እስር ቤት ተልኮ ነበር። በዚህም ፕሬዚዳንት ኦባማን ጨምሮ በርካቶች ሀዘናቸውን እየገለጹ ነው። ስርዘ ዘገባ አሜሪካን አገር መኖር የጀመረው ከ16 ዓመት እድሜው ጀምሮ ነው። ሮቤል ተክሌ ደስታ ይባላል። አሁን እዚህ አሜሪካ ለእድሜ ታናናሾቹ ስለ ኢትዮጵያ ባህልና ታሪክ እያስተማረ ይገኛል። ከእሱም ጋር ቆይታ አድርገናል። ወሩ መስገረም ነው። በኢትዮጵያ የቀን አቆጣጠር ደግሞ 2008። እሱን የተመለከተ ዝግጅት አለን። ምርጥ ምርጥ ዜማዎችን መራርጠንላችኋል። እስከ አራት ሰዓት አብራችሁን አምሹ። ደሳለኝ መኮንን ዝግጅታችንን ይመራል። በቅድሚያ የዓለም ዜና እናሰማችሁ። ጤና ስጥልኝ እንደምናመሻችው፣ ክቡራትና ክቡራን አድማጮች፣ ከሰዓቱ የዓለም ዜናዎች ጋር ሮ አሉላ ከበደ ነኝ። የሮማው ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ በሀቫና ኩባ ታሪካዊ ነው የተባለውን ታላቅ የጸሎት ስነ ስርዓት አካሄዱ። የነጻነት ታጋዮች የጉቬራ ምስል ካለበት ስፍራ በብዙ መቶ ሺዎች በስነ ስርዓቱ መገኘታቸው ተመልክተዋል። ካሜሩን ውስጥ የናይጄሪያ እስላማዊ ጽንፈኛ ቡድን ቦኮ ሀራም ድንበር ተሻጋሪ በተባለ ጥቃት ሁለት አጥፍቶ ጠፊዎች ባፈነዱት ቦምብ አምስት ሰዎች መገደላቸውን የካሜሩን ወታደራዊ ምንጮች አስታወቁ። ሁለት ወጣት አጥፍቶ ጠፊ ልጃገረዶች ከሰሜናዊቱ የሞራ ከተማ መግቢያ ላይ ባፈነዱት በዚህ ቦምብ የተገደሉት አምስት ሰዎች ሁለቱን አጥፍቶ ጠፊዎች ጨምሮ አንድ ፖሊስና ሁለት ሲቪሎች ናቸው። መግለጫ የመስጠት ስልጣን እንደሌላቸው አመልክተው ስማቸውን እንዳይጠየቅ እንዳይጠቀስ የጠየቁ አንድ የካሜሮን ወታደራዊ ባለስልጣን ለሮይተርስ ዜና ወኪል በሰጡ ቃል ጥቃቱ የተፈጸመው ከከተማይቱ ስታዲየም ብዙም ባራቀ ስፍራ መደበኛ የፍተሻ ስራ በማከናወን ላይ ያለ አንድ የፖሊስ አባል ከተገደለበት አካባቢ መሆኑን አመልክተዋል። በፍንዳታ የተገደሉት ሰዎች ቁጥር ቀደም ሲል ከተዘገበውም ሊጨምር እንደሚችል እኒሁ ባለስልጣን ጠቁመዋል። የካሜሮኗ ሞራ የቦኮ ሀራም ጠንካራ ይዞታ መሆኑ ከሚነገርለት የሰሜናዊ ምስራቅ ናይጄሪያ ጥቂት ኪሎ ሜትሮች ርቀት ላይ የምትገኝ ከተማ ናት። ዛሬ 21ኛ ቀኑን ከያዘው የአውሮፓውያኑ የመስከረም ወር መጀመሪያ አንስቶ አካባቢው በመንትያ የአጥፍቶጠፊ ቦምብ ፍንዳታዎች በተመሳሳይ ሲመታ የአሁኑ ሶስተኛው ነው። ባለፈው ሳምንት የኮሎፋታ የተባለው አካባቢ በደረሰ የቦምብ ጥቃት ሰባት ሰዎች ሲገደሉ ከዚያ አስር ቀናት ቀደም ብሎ ክረዋ በተባለ ሌላ ስፍራ በተመሳሳይ በደረሰ የቦምብ ጥቃት ቁጥራቸው አርባ የሚደርስ ሰዎች ተገለዋል። በተያያዘ የቦኮ ሀራም ጥቃት በሰሜናዊ ካሜሩን የሚገኙ አምስት መንደሮች ባለፈው ሳምንት ውስጥ ዘረፋና የቤት ቃጥሎ ደርሶባቸዋል። ካለፈው የሐምሌ ወር አንስቶም የካሜሩን ሰሜናዊ ጫፍ በሚገኙ አካባቢዎች አጥፍቶ ጠፊዎች ባደረሳቸው ጥቃቶች የሞቱ ሰዎች ቁጥር ከመቶ በላይ እንደሚሆን ተዘግቧል። ይበህ በእንዲህ እንዳለ በያዝነው ወር በያዝነው ዓመት በቦኮ ሀራም ላይ በጥምረት ለሚካሄደው 8700 ወታደሮች ለሚያሰማራው ናይጄሪያ ምሩ የኑስ አህጉራዊ ዘመቻ ካሜሮን ዋናዋ ሰራዊት አዋጭ አገር መሆኗ ይታወቃል። እስከ ትላንት እኩለ ሌሊት ድረስ በነበረው 24 ሰዓታት ውስጥ ብቻ ቁጥራቸው ከ11 ሺ በላይ የሚገመት ከመካከለኛው ምስራቅና ከተለያዩ አፍሪካ ሀገሮች ፈልሶ የመጡ ሰዎች አንጋሪን አቋርጠው ወደ ድንበሯ መዝለቃቸውን ኦስትሪያ አስታወቀች። የኦስትሪያ አገር ውስጥ ሚኒስትር መስሪያ ቤት አክሎም ሌሎች ቁጥራቸው 7000 የሚደርስ ሰዎች በዛሬው ዕለት በዋናው የኒክድሮፍ ድሮፍ ማቋረጫ አልፎ ይገባሉ ብሎ እንደሚጠብቅ አመልክቷል። ከኚህም ሰዎች ውስጥ አብዛኞቹ ወደ ምዕራብ አውሮፓ ለመግባት ባለፉት አራት ቀናት ብቻ ከ21 ሺ በላይ ሰዎች ድንበራውን አቋርጠው መሄዳቸውን ይፋ ያደረገችውን ክሮሽያን ጨምሮ የባልካን ስል ክልል አልፈው እንግልት የበዛበትን እጅግ አደገኛ መንገድ ተጉዘው የመጡ ናቸው። አድማጮች ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ ነው። አዲስ አበባ ዛሬ በታሪክ ለመጀመሪያ ጊዜ የከተማ ባቡር ተጠቃሚ የሆነች የባቡር ትራንስፖርት አገልግሎት በመጀመሪያ አስተያየት የተሰጡ ነዋሪዎች ገልጠዋል። አገልግሎቱ ይፋ የተደረገበትን ሥነ ሥርዓት የተከታተለውና ከተሳፋሪዎች ጋር አብሮ የተጓዘው እስክንድር ፍሬው ተከታዩን አጠናቅሯል። ባቡሩ እንደገና ተመልሷል። የኢትዮጵያውያን በተለይም የመስራቆቹ ትዝታ አካል የሆነው ባቡር ለአዲስ አበባ መጥቷል። ታሪክ ጨምሮ ቴክኖሎጂ አክሎ በሀገሪቱ መዲና መሀል ጥሩምባውን አሰምቷል። አዎ አዲስ አበባ በታሪክ ለመጀመሪያ ጊዜ የባቡር ትራንስፖርት ተጠቃሚ ሆናለች። ዛሬ በአዲስ አበባ ስታዲየም አካባቢ የተካሄደ ስነ ስርዓት ይህንኑ አብስሯል። በከተማው በአዲስ አበባ ዘመናዊ ባቡር ገባ የሚለው በዚህ ስነ ስርዓት ላይ ከቀረቡ ዝማሪዎች አንዱ ነበር። ዛሬ አገልግሎት መስጠት የጀመረው በከተማዋ ሁለት አቅጣጫዎች ከተገነባው 34 ኪሎ ሜትር ግማሹ ማለትም ከቃሊቲ ተነስቶ በመስቀል አደባባይ እና በመርካቶ በኩል ዳግማዊ ምኒልክ አደባባይ የሚደርሰው ነው። ለአገልግሎት ዝግጁ የሆኑት ባቡሮችም በስነ ስርዓቱ ላይ የተገኙትን እንግዶችና የከተማዋን ነዋሪዎች በአዲስ አበባ ስታዲየም አቅራቢያ ከሚገኘው ጣቢያ በመነሳት አመላልሰዋል። ክቡራትና ክቡራን ተሳፋሪዎቻችን ቀጣዩ ጣቢያ ሜክሲኮ፣ ወደ መገናኛ። በዚሁ የባቡር ጉዞ ላይ ያነጋገርኳቸው ነዋሪዎችም በአገልግሎቱ መጀመር ከፍተኛ ደስታ እንደተሰማቸው ገልጸዋል። ለከተማዋና ለነዋሪዎቿ የሚኖረውን ጠቀሜታም አብራርተዋል። በመንግስት ድርጅት ውስጥ የሚሰሩት ለማዳኝ ከነዚህ አንዱ ናቸው። ይሄ ለአዲስ አበባ ዘመናዊነት እየመጣ ነው የሚመስለኝ። ለምን ከሁን ቀደም በእንዲህ አይነት ትራንስፖርት አገልግሎት ተጠቅመን ስለማናቅ፣ አሁን ባለው ሁኔታ ይሄ መጀመሩ ራሱ ትልቅ ተስፋ የሚፈነጥቅ ነገር ነው እና ትራንስፖርት ችግር በአብዛኛው ያለበት ነው አዲስ አበባ ከተማ እና ይህን ትራንስፖርት ችግር በመጠኑም ቢሆን አሁን ባለው ሁኔታ ሊቀርፍ ይችላል ብዬ ገምታለሁ። ባቡሮቹ ሙሉ በሙሉ አገልግሎት የሚሰጡበት ደረጃ ላይ በሚደርስበት ጊዜ። ሙሉ በሙሉ ሲሉ አሁን ከቃሊቲ ዳግማዊ ምኒልክ ያለው መስመር ብቻ ስለተጀመረ ማለት ነው። ትክክል። ከቃሊቲ ምኒልክ አደባባይ ድረስ ብቻ ነው አሁን እየሄደ ያለው። ከአያት ጦር ኃይሎች እሱ በሚጀምርበት ጊዜ ብዙ የህዝብ ፍሰትም ያለበት አቅጣጫዎች ናቸው። እነዚህ አካባቢዎች እንደውም ለ ጠቀሜታው በጣም የጎለ ነው። ይሄ እነዚህ አካባቢዎች በኮንስትራክሽን ስራ ላይ የተሰማሩት እሸቱ አሰሜም የተጀመረው የባቡር ትራንስፖርት አገልግሎት ለከተማዋ ወቅታዊ ሁኔታ ምላሽ የሰጠ መሆኑን ይናገራሉ። ትልቅ እድገት ነው። አዲስ አበባ በጣም የትራንስፖርቱ ችግር ያለባት ከተማ እንደመሆኗ መጠን ይሄ የከተማ ባቡር መከፈት አንደኛ ችግሩን ያቃልላል። ሁለተኛ ከስልጣኔዎች አንዱ በከተማዎች ውስጥ የባቡር አገልግሎት መኖር ነው። በዚህ አንጻር ጥሩ ነገር ነው ብዬ ማየው። ወጣቷ የአዲስ አበባ ከተማ ነዋሪ ሀኒያ አሊ ዛሬ በይፋ ስራ የጀመረው የባቡር መስመር ጠቀሜታው እየጎላ መሆኑን ታምናለች። የአዲስ አበባ ነዋሪዎች ወይ ሰራተኞች በጣም በትራንስፖርት ችግር ነበረ። ያን ነገር በጣም የሚቀርፍ ትልቅ ፕሮጀክት በመሆኑ በጣም ደስ ይላል። ደስተኛ ነኝ። በዚህ ለምሳሌ አንቺ በየትኛው የከተማ አካባቢ ነው ትኖሪ? እኔ ስድስት ኪሎ አካባቢ ነው የምኖረው እዚሁ አዲስ አበባ ነዋሪ ነኝ የስድስት ኪሎ እንግዲህ በሁለቱ አቅጣጫ ነው የባቡር መስመሩ ያለው ከቃሊቲ እስከ ዳግማዊ ምኒልክ አደባባይ ከሀያት እስከ ጦር ኃይሎች የሚደርስ እና በምን መንገድ ነው ለምሳሌ ልክ እንዳንቺ ከዛ መስመር ውጭ የሚኖሩትንም ተጠቃሚ የሚያደርግ አሁን ከሁለቱ ባቡሩ ከሚያልፍባቸው መስመሮች ውጭ የሚኖሩ የከተማዋ ነዋሪዎች እንዴት ነው ተጠቃሚ የሚሆኑት ማለት ነው ለምሳሌ ማለት እኔ አሁን ስድስት ኪሎ ነዋሪ በሆኑ እዛው አካባቢ ላይሆን ይችላል ስራዬ ወጣ ብዬ በምሰራበት ሰዓት ባቡር መጠቀም እንችላለን ማለት ነው። ከቃሊቲ የሚነሳው የባቡር መስመር በሚያልፍበት በሳሪስ አካባቢ የምትኖረው ሳራ ሲራክ ተመሳሳይ ሀሳብ አንጸባርቃለች። ዌል ሞስት ኦፍ ደ ታይም እንትን ታክሲ በመጋፋት ምናምን ነገር ክራውዲድ ነው የሚሆነው ቦታ ይጨናነቃል። አሁን ግን ሞር ኦር ለስ በደንብ ይቀንሳል ብዬ አስባለሁ። ብዙ ተጠቃሚዎች ነቱታል ብዬ አስባለሁ እና አሪፍ ነው ለሰውም ምምናንጦ ምክንያቱ ሞር ታክሲ የሚጠቀመውን ሰው የሬልዌይ ባቡር መጀመሩ ምክንያት ሁሉም ሰው ይሄኛውን ይጠቀማል ማለት ነው። ስፔሽሊ እኛ ሰፈር ሞር በጣም ብዙ ሰው ታክሲ ይፈልጋል። ስራ ጠዋት ጠዋት ስለሚሄዱ ይሄኛውን ይጠቀሙታል ማለት ነው። አንቺ ለምሳሌ በግልሽ ከዚህ በኋላ በባቡር ነው የምመላለሰው። ወደ መሀል ከተማ መምጣት ንፈልገው በባቡር ነው የሚሄድ ስሜት አድርጎ ደግሞ ለመምጣትም በባቡር ለመመላለስም አስቤያለሁ። ለባቡር ተሳፋሪዎች አገልግሎት ከሚሰጡት ባለሙያዎች አንዷ ወይን እሸት እስማኤል ዘርፉ የስራ ዕድል ጭምር መፍጠሩን ታስረዳለች። በባቡር ውስጥ ያለኝ ኃላፊነት ሆስቴስ ነኝ። መስተንግዶ ነው ለህብረተሰባችን የምሰጠው። ምንድን ነው የስራ ድርሻችሁ? ያለውና ህብረተሰቡ ባቡር ውስጥ እንግዲህ ለባቡር ሲሳፈር ያው ለመጀመሪያም ደሞ ኑ መጠን ባቡር ውስጥ ያለውን አቋቋም እንዴት መቆም እንዳለበት የተቀመጠ 65 ወንበሮች አሉ። 65 ወንበሮች ውስጥ 65 ሰዎች ናቸው የሚቀመጡት። ከዛ ውጪ ግን አብዛኛው ሰው ያው ቆሞም ስለሚሄድ ያን ነገር ቆሞ ቆሞ የሚሄደውን ሰው ያው ማለት ለማስተካከል ማለት ነው፣ እንዴት መቆም እንዳለበት ሰርቪስ ያን ነው ሰጣገልኩት። ላንቺ በግልሽ እዚህ ባቡር ትራንስፖርት መጀመር ምን ስሜት በጣም ከዚህ በፊት አንደኛ የስራ እድል ፈጥሮ ፈጥሮልኛል። ከዚህ በፊት ያው የምሰራ የአካውንቲንግ ነኝ እና አካውንቲንግ ነው የተመረቅኩ። ሽያጭ ሰራተኛ ነበርኩኝ። አሁን ቢልዲንግ ማቴሪያል ሾፕ ውስጥ ነው የምሰራ። የግል ድርጅት ውስጥ ተቀጥሮ ነበረ የምሰራ። አሁን ግን ያው አዲሱ የኢትዮጵያ ምድር ባቡር የስራ እድልም ፈጥሮልናል፣ ለእኛ ተጠቃሚዎችም ነን። አገልግሎቱ ከግንባታው ጀምሮ ዓለም አቀፍ መመዘኛዎችን ያሟላ መሆኑን የገለጹት ደግሞ የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ጌታቸው በትሩ ናቸው። እኛ ኮንስትራክሽኑ የጨረስ ነው በጃንዋሪ 2ጥር 2014 በፈረንጆቹ። ከዚያ አንስቶ እስከ ዛሬ እስከ መስከረም ድረስ እናደርግ የነበረው የደህንነትና የሴኩሪቲ ጉዳዩን እስከ ኢንተርናሽናል ቤስት ፕራክቲስ ከሚባለ ደርሶ መድረስ ብቻ አይደለም፣ ሰርቲፋይድ እስከምንሆን ጊዜ ድረስ ነው። ትክታገኙ የዛሬው ማረጋገጫ ቀን ነው። ምናልባት ትንሽ ብትቆይ፣ ይህንን ኢንስፔክት ያደረገው እያንዳንዷን እንትኑን ይ ሲግናሊንግ ኮሚኒኬሽን፣ ትራክ፣ ሮሊንግ ስቶክ፣ ድልድዩ ነው አፕግሬድ ያለው ዋሻውን ሁሉ መርምሮ በቅታችኋል ብሎ መቀጠል ስለላ ኢንተርናሽናል ስታንዳርድ ነው የመጡ ሰዎች አሉ። እነሱ ዛሬ ሰርቲፋይ ሲያደርጉ ነው ፊሽካ የምነፋ። ይሄ ነው የአዲስ አበባ ባቡር ትራንስፖርት መጀመር በሚያልፍባቸው መስመሮች ያሉ ሌሎች የትራንስፖርት ዘርፎችን የሚያግዝ መሆኑ ተገልጿል። የትራንስፖርት ሚኒስትር ወርቅነህ ገበየው ለጋዜጠኞች እንዳሉት አዲሱ ዘርፍ ክፍተትን የሚሞላ ብቻ ነው። የባቡሩ መንገድ እና የታክሲዎች ወይም የመኪና መንገድ የተለያየ ነው በመሰረቱ ስለዚህ የትራንስፖርት ፍላጎቱ ይሄ ባቡር ሁሉንም ይፈታዋል ብለን አናስብም ስለዚህ የታክሲም የሌሎች አገልግሎት ተጠቃሚዎች በሙሉ በታቀደላቸው በሚሄዱበት መስመር አሁንም ስራቸውን ይቀጥላሉ ብለን ነው የምናስበው አሁን ዋናው ችግራችን እጥረቱን የማቃለል ነው እንጂ ትርፍ ነገር ይኖረናል ብለን አናስብም አዲስ አበባ ባቡር ለመገልገል የሚጠየቀው ዋጋ እንደየርቀቱ ከሁለት ብር እስከ ስድስት ብር የሚደርስ ሲሆን ፍትሐዊ መሆኑን ያነጋገርኳቸው አስተያየት ሰጪዎች ገልጸዋል። ተጨማሪ አስተያየቶችንና መረጃዎችን በሌላ ዘገባ ይዤ እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ቀጣዩ ጣቢያ ጎጃም በረንዳ። እባኮትን ለመውረድ በስተቀኙ ያሉ በሮችን ይጠቀሙ። በባቡር ውስጥ ማጨስ ምግቡም ሆነ መጠጥ መጠቀም የተከለከለ ነው። ግሩም ዘገባ እስክንድር፣ አመሰግናለሁ። እስኪ አገልግሎቱ መስጠት በጀመረባቸው አካባቢዎች የነበረውን ሁኔታ ባጭሩ ግለጸልን። ዛሬ ከነበረው ስነ ስርዓት ልነሳ። አሉላ ከአዲስ አበባ ስቴዲየም አጠገብ በሚገኝ የባቡር ጣቢያ አገልግሎቱን በይፋ የማስጀመር ስነ ስርዓት ተካሂዷል። በዚያ ከነበረው ድባብ ነው መነሳት የፈለግኩት። አንደኛ በስነ ስርዓቱ ላይ ተጋብዘው የነበሩ የመንግስት የስራ ኃላፊዎች፣ የምድር ባቡር ኮርፖሬሽን ሰራተኞች እና የተለያዩ የህብረተሰብ ክፍሎች በተዘጋጁት ባቡሮች በሜክሲኮ ልደታ፣ አብነትና አውቶቡስ ተራ አድርገው ዳግማ የምኒሊክ አደባባይ ከተሰራው የዋሻ ውስጥ ጣቢያ ድረስ ከዚያም ተመልሰው ወደ ተነሱበት አዲስ አበባ ስታዲየም ድረስ የመጓጓዝ እድል አግኝተዋል። ሌሎች ደግሞ ትኬት ቆርጠው ተመሳሳይ ጉዞ አድርገዋል። ሁለተኛ አዲስ አበባ ስቴዲየም አጠገብ በሚገኘው የትኬት መቁረጫ ቢሮም በርካቶች ተሰልፈው ተመልክቻለሁ። ሁሉም የመጀመሪያው ቀን ተሳፋሪ ለመሆን መጓጓታቸው ያስታውቅ ነበር። አሉላ። አብዛኞቹ የተሰለፉትም ባቡሩ ወደሚሄድበት አቅጣጫ ጉዳይ ኖሯቸው ሳይሆን ለማየት ከመፈለግ እንደነበር ተረድቻለሁ። በተደጋጋሚ የተጓዙ እንደነበሩም ሰምቻለሁ። አሉላ። ሶስተኛ ባቡሩ በሚያልፍባቸው አቅጣጫዎች ግራና ቀኝ ቆሞ የሚመለከቱ ነዋሪዎች ነበሩ። እና በአጠቃላይ በእነዚህ መስመሮች እና በይፋ በማስጀመሩ ስነስርዓት ላይ ከነበሩ ሰዎች ባቡሩ በሚያልፍባቸው አቅጣጫዎች ግራና ቀኝ እስከነበሩት ድረስ በሁሉም ላይ የሚነበበው የደስታ ስሜት ነበር ማለት ይቻላል። እና የዚህ የባቡር ትራንስፖርት አገልግሎት መጀመር በተገልጋዩ ህብረተሰብ ዘንድ የደስታ ስሜት መፍጠሩን ነው ማየት የቻልኩት። መልካም እስክንድር፣ እንደተረዳ ነው አስራ ሰባት ኪሎ ሜትሮች ርዝመት ያለው የባቡር ሀዲድ ነው አገልግሎት መስጠት የጀመረው። ከአጠቃላዩ ከፊሉ ብቻ መጀመሩ ነው የተገለጸው ና የቀረው አስራ ሰባት ኪሎ ሜትር ስ ለምን አልጀመረም? እንግዲህ ትክክል ነው አሉላ። እንግዲህ አሁን አገልግሎት የጀመረው በዘገባውም ላይ እንደተገለጸው ከቃሊቲ የሚነሳው ና ዳግማዊ ምኒልክ አደባባይ ድረስ የሚዘልቀው አስራ ሰባት ኪሎ ሜትር ነው ሌላኛው መስመር ከአያት ተነስቶ በመገናኛ በሀያ ሁለት በመስቀል አደባባይ ሜክሲኮ እና ልደት አድርጎ ጦር ኃይሎች የሚደርሰው ነው ያልተጀመረበትን ምክንያት በተመለከተ የኢትዮጵያ ምድር ባቡር ኮርፖሬሽን ሀላፊዎችን አናግሬያለሁ ዶክተር ኢንጂነር ጌታቸው በትሩ የኮርፖሬሽኑ ዋና ስራ አስፈጻሚ ከዚህኛው መስመር በመቀጠል ያኛውም አገልግሎት እንደሚሰጥ ገልጸውልኛል ስራዎችን አጠናቀናል። ነገር ግን በቀጣይነት ያኛውንም እናስጀምራለን ብለዋል። ሰሞኑን አናገሪያቸው የነበሩት የኮርፖሬሽን የህዝብ ግንኙነት ኃላፊ አቶ ደረጀ የተፈራም እንደዚሁ ይሄኛውን ቀድመን ማስጀመራችን ደረጃ በደረጃ ለመሄድ ከዚህኛው አሁን ዛሬ አገልግሎት ከጀመረው የቃሊቲ መስመር ትምህርትም ለመውሰድ ስለሚረዳን ከዚያ በመነሳት ያኛውን ለማስጀመር እንድንችል እድል ስለሚሰጠንም ጭምር ነው ብለውኛል። እና እነዚህ ምክንያቶች ናቸው እየተገለጹ ያሉት። አሉላ፣ መልካም እስክንድር። ምናልባትም የመጨረሻ ጥያቄ እና አድርገው ከሰዓታችን አንጻር ሌላ እቅድ መኖሩም በዘገባ ተመልክተዋል። በአዲስ አበባ ውስጥ ሰባ ሁለት ኪሎ ሜትሮች ርዝማኔ ያለው አገልግሎት መስጠት የሚያስችል የባቡር ሀዲድ የመዘጋት እቅድ እንዳለ ተነግረዋል። ስለሱ ባጭሩ ትነግረን? እንግዲህ የትራንስፖርት ሚኒስትሩ ወርቅነህ ገበየሁ ናቸው ዛሬ በተካሄደው ስነ ስርዓት ላይ የተገኙት ከፍተኛ የመንግስት ባለስልጣን። እሳቸው እንዳሉት አዲስ እንዲያውም በሌሎች የኢትዮጵያ ከተሞች እንደዚህ አይነት አገልግሎት ለመጀመር ይታሰባል ወይ የሚል ጥያቄ ቀርቦላቸው ነው ለጋዜጠኞች ሲመልሱ ለጊዜው አዲስ አበባ ላይ በማተኮር የአዲስ አበባን የትራንስፖርት ችግር የመቅረፍ ስራ ነው እየሰራ ነው ያለ ነው በዚህም መሰረት በቀጣዩ አምስት አመት በሁለተኛው የእድገትና የትራንስፎርሜሽን እቅድ ማለት ነው። ኦልሬዲ ተጀምረዋል፣ አሉላ እንደምታውቀው መስከረም ጳጉሜ ስድስት ማታ ይፋ ተደርጓል። ይህ እቅድ በእሱ ተጨማሪ የባቡር ሀዲዶች አንተ እንደገለጽከውም በአዲስ አበባ ከተማ እንደሚገነቡ ነው የገለጹት። በነገራችን ላይ ይህ አሁን የተጠናቀቀው የባቡር ትራንስፖርት አገልግሎት ወይም የፕሮጀክቱ አራት መቶ ሰባ አምስት ሚሊዮን ዶላር የፈጀ ነው አሉላ በአብዛኛውም ከቻይናው ኤግዚም ባንክ በተገኘ ብድር እየተሰራ መሆኑ ነው እየተገለጸው። መልካም እስክንድር። የአዲስ አበባን ከተማ የትራንስፖርት ችግሮችም ለመቅረፍ ይረዳል የሚል ሀሳብ ቀርቧል። የቱን ያህል በተጨባጭ ችግሮቹን ያቀላል፣ ወደፊት በሚመጡ ፕሮግራሞች እንደምትመለከተው ተስፋ አድርጋለሁ። ለአሁኑ ለረጅሙ ዘገባ ለጊዜ አመሰግናለሁ። መልካም ምሽት። አመሰግናለሁ አሉላ። አድማጮች ለልዩ ዘገባና ለዜናው የተመደበው ሰዓት በዚሁ አበቃ። ለማጠቃለያ ዜናውን መለሳለሁ። አሁን ሳምንታዊ መስታወት ይቀጥላል። ከጽዮንና ከመስታወት ጋር መልካም ምሽት። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1922ና 25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው ዝግጅታችን እስከ አራት ሰዓት ይቀጥላል። አሁን መስታወት በድጋሚ እንደምናመሻችሁ የምሽቱ የመስታወት አዘጋጅና አቅራቢዎችን የመስታወት አድራጋውና ጽዮን ግርማንን የምሽቱን ፕሮግራማችንን አጠር አድርገን በድጋሚ እናስተዋውቃችሁ። ሰዓት በመስራቱ እስር ቤት የተላከውን ታዳጊ የሚመለከት ዘገባ አለን። ሮቤል ተክሌ ደስታ በወጣትነቱ የኢትዮጵያን ባህል በአሜሪካ የሚያስተምር ወጣት ነው። አነጋግረነዋል። ሌሎች ዝግጅቶችም አሉን። አሁን በእጅጋየሁ ሽባባው ወይም ጂጂ ሰው አርገኝ በተሰኘው ዜማዋ ዘና ብለን እንመለስ። ጂጂ አሞራ ወድቼ አሞራ ሆኛለሁ፣ ትለናለች አይደለም የያዘኝ ፍቅር ነው። ቀልቤ ተበታትኗል፣ ማሰብ አቅቶኛል፣ ሰው አድገኝ አንተ ሰው። ደስ የሚለውን የጂጂን ዘፈን አድምጠን ስንመለስ ወደ ሌላ ዘገባ እናምራ። በቴክሳስ ግዛት እርቪንግ ከተማ ማካቱር በተሰኘ ሁለተኛ ደረጃ ትምህርት ቤት ውስጥ ተማሪ የሆነ የ14 ዓመቱ ታዳጊ አህመድ መሐመድ ለሳይንስና ቴክኖሎጂ በተለይ ደግሞ ለሽቦዎችና ለማስተላለፊያ መስመሮች የተለየ ፍቅር ስለነበረው የፈጠረውን ሰዓት ሰርቶ ለሳይንስ መምህሩ በማሳየቱ ምክንያት መምህሩ ቦምብ ነው በማለቷ እጁን በካቴና ታስሮ ወደ እስር ቤት እንዲላክ ምክንያት ሆኗል። በዚህም ፕሬዚዳንት ኦባማን ጨምሮ በርካቶች ሀዘናቸውን እየገለጹ ነው። ዘጋቢያችን ዚላት ያሆ የላከችውን ዘገባ ሲሆን ግርማ አጠናቅረዋለች። የ14 ዓመቱ ተማሪ አህመድ መሐመድ ለሳይንስና ቴክኖሎጂ በተለይ ደግሞ ለሽቦዎችና ለማስተላለፊያ መስመሮች የተለየ ተመስጦ አለው። በተወሰኑ የሳይንስ ፈጠራዎችም ዓላማውን አሳክቷል። በቅርቡ የፈጠረው ፈጠራ ግን ችግር ውስጥ ከቶታል። የእርሳስ ማሸጊያ ካርቶን በመጠቀም የሰራውን ዲጂታል የማንቂያ ሰዓት ለሳይንስ አስተማሪው ለማሳየት ቴክሳስ ውስጥ ማካርቱር ወደሚገኘውና ወደሚማርበት ሁለተኛ ደረጃ ትምህርት ቤት ለሳይንስ አስተማሪው ለማሳየት ይዞት ይሄዳል። ነገር ግን በዚህ ትምህርት ቤት የሚያስተምር ሌላ አስተማሪ የተመለከተው የሽቦ ፈጠራ ቦምብ ሊሆን ይችላል በሚል ጥርጣሬ ወደ ፖሊስ ስልክ ደወለ። ታዳጊውን በሰራው የፈጠራ ስራ በማመስገንና በማበረታታት ፋንታ በካቴና ታስሮ ወደ ፖሊስ ጣቢያ ተወሰደ። አህመድ ስለ ሁኔታው ሲናገር በቃ ይሄው ነው ይሄው ነው፣ ካሰሩኝ በኋላ ከቦምብ ጋር የተመሳሰለ የውሸት ቦምብ የመስራት ወንጀል እንደፈጸምኩ ነገሩኝ። አህመድ የዘጠነኛ ክፍል ተማሪ ሱዳናዊ ሱዳናዊና የእስልምና ሃይማኖት ተከታይ ነው። ቤተሰቦቹ ወዳጆቹና የአካባቢው ሙስሊም ማህበረሰብ አካላት ተማሪው ተለይቶ እንዲወጣ የተደረገው በሃይማኖቱ ምክንያት ነው ይላሉ። አሊያስ ሀሊም የተባሉ የአሜሪካና የእስልምና ግንኙነት ምክር ቤት ተወካይ እንደተናገሩት I think this wouldn't even be a question if his name wasn't Ahmed Mohammed. የልጁ ስም አህመድ መሐመድ ባይሆን ኖሮ መጀመሪያውኑ ጥያቄው አይነሳም ነበር። የትምህርት ቤቱ አስተዳዳሪዎች እንደገለጹት ግን የጅምላ ጨራሽ ግድያዎች በመላው አገሪቱ በተበራከቱበት በአሁኑ ወቅት የሚፈጠሩ ማንኛውም ነገሮች በከፍተኛ ጥንቃቄ እንደሚያዩት ይናገራሉ። የኤርቪንግ ኢንዲፔንደንት ትምህርት ቤት ተወካይ ሌስሊ ዌቨር በበኩላቸው ሁሉም ቤተሰቦች፣ የማህበረሰብ አባላት በጠቅላላ ሁሉም ሰው እንዲያውቅ የምፈልገው ከምንም በላይ ለተማሪዎቻችን ቅድሚያ እንደምንሰጥ ነው። በተሳሳተ መንገድ የተወሰደው የአህመድ የሳይንስ ፈጠራ ለሌሎች ሀዘኔታን አትርፏል። ፕሬዚዳንት ኦባማም በሚቀጥለው ወር በዋይት ሀውስ ለሌሎች ወጣት ሳይንቲስቶች በተዘጋጀው ግብዣ ላይ እንዲገኝ ጋብዘውታል። የዋይት ሀውሱ ቃል አቀባይ ጆሽ አርነስት ፕሬዚደንት ኦባማን ጨምሮ በዚህ ዋይት ሀውስ ውስጥ የምንገኝ ሁሉ ይህን ታዳጊ ልናግዝ የምንችልበት አጋጣሚ እንደሆነ እናምናለን። ይህም የልጁን የተለየ የማወቅና የመመራመር ፍላጎት ለማበረታታት ታላቅ እድል ይፈጥራል። በዋይት ሀውስ በሚደረገው የወጣት ሳይንቲስቶች ግብዣ ላይ ከሚገኙ ሌሎች ወጣቶች ጋርም በቀላሉ መግባባት የሚችል ይመስለኛል። ፕሬዚዳንት ኦባማ ተማሪዎች በሳይንስና ፈጠራ ላይ እንዲያተኩሩ በተለያዩ አጋጣሚዎች የሚያበረታቱ ሲሆን ከዚህ በፊት ተመሳሳይ ዝግጅቶች አዘጋጅተው ነበር። ፌስቡክ፣ ትዊተር፣ ጉግል እና ናሳ በበኩላቸው በራቸውን ለአህመድ ክፍት መሆኑን እየገለጹለት ይገኛሉ። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። የመስታወት ዝግጅት ይቀጥላል። እያስተናገድናችሁ አብረን የምናመሸው መስታወት አራጋውና ጽዮን ግርማንን። አሁን ደግሞ አንድ ሙዚቃን ጋብዛችሁ ማዲንጎ አፈወርቅ ባለፈው አመት መገባደጃ ላይ ስወድላት በሚል ካወጣው አልበም ውስጥ አቅሜን የተሰኘ ዘፈኑን እናድምጥለት።

I'm i Bye. <laughs>

የዛሬ ወጣት እንግዳችን ሮቤል ተክሌ ደስታ ይባላል። የአርቲስት ተክሌ ደስታ ልጅ ነው። ሮቤል ኢትዮጵያን ለቆ የወጣው ገና በ16 ዓመቱ ነበር። አሁን የ24 ዓመት ወጣት ነው። እዚህ አሜሪካን ሀገር ከእኩዮቹ ኢትዮጵያውያን ጋር በመሆን በድሜ ታናናሽ ለሆኑ እዚህ ተወልደው ላደጉና ከኢትዮጵያ ለሚመጡ ታዳጊ ወጣቶችን በማሰባሰብ ሀገረኛ የመዝናኛ እንቅስቃሴዎች ላይ ተሰማርቷል። መስታወት አራጋው ከሮቤል ተክሌ ደስታ ጋር ቆይታ አድርጋለች። ወደ አሜሪካ አገር የመጣው እንደ አውሮፓውያኑ አቆጣጠር በ2006 ዓ ም ነበር። የሁለተኛ ደረጃ ትምህርቱንና የመጀመሪያ ዲግሪውን በባዮሎጂ የጨረሰው በዚሁ በአሜሪካ ነው። ከምስጉን ተማሪነቱ በተጨማሪ ጎበዝ የእግር ኳስ ተጫዋችም ነው። ሮቤል ተክሌ ደስታ አባላለሁ። አዲስ አበባ ነው ትውልዴና እድገቴ። ወደ ዩናይትድ ስቴትስ ኦፍ አሜሪካ የመጣሁት ላይ ነው። ሮቤል በኢትዮጵያ በድንቅ ተዋናይ አባቱ ተክሌ ደስታ ገዛ በልጅነቱ የተለያዩ ባህሪዎችን በትልልቅ መድረኮች ላይ በመተወን ብቃቱን አስመስክሯል። በአሜሪካን ሀገር በተማረበት ኮሌጅ ሼፐርድ ዩኒቨርሲቲ በትምህርቱ ውጤታማ ከመሆኑም በላይ በኮሌጁ የእግር ኳስ ቡድን ግንባር ቀደም ስፖርተኛነቱ የተለያዩ የአድናቆት ሰርተፍኬቶችና የነጻ ትምህርት አስገኝቶለታል። ኢትዮጵያ እያለሁ ከትምህርት ውጪ የተለያዩ አክቲቪቲዎች ላይ ሳተፍ ነበረ። በአባቴም እገዛ ጥበብ ያተኮሩ ነገሮች ላይ ማለትም የቲያትር ጭውውቶች ላይ፣ የቲቪ ማስታወቂያዎች ላይ፣ የተለያዩ ፕሮግራሞች ላይ ይሳተፍ ነበረ በልጅነቴ። እዚህ ከመጣሁ ደግሞ ትምህርቴንም በመቀጠል ሀይ ስኩልና ካለጅ ተምሬ ዲሰምበር 2014 ላይ ግራጁዌት አድርጌያለሁ። በሚቀጥለው ዓመት ወደ ግራጁዌት ስኩል ለመቀጠል እየተዘጋጀው ነው። ከትምህርት ውጭ ዩናይትድ ስቴትስ ከመጣሁ በኋላ ስፔሻሊ ኳስ እጫወታለሁ። ትምህርት ቤትም ካለጅ የተጓዝኩት ፓርሻል ስካለርሽፕ በማግኘት ነው። በኳሱ በኩል እንዲሁም የተለያዩ የተለያዩ የኢትዮጵያን ኮሚኒቲ ውስጥ ኢንቮልቭ የሚያደርጉ ለምሳሌ በሀይ ስኩሎች የሚዘጋጁ የኢትዮጵያን ሾዎች ዳንሱ ዝግዋዜ እንቅስቃሴዎች ላይ ወጣቶችን እንደዚሁ በማደራጀት አግዛለው። እንዲሁም ደግሞ በቲያትርም ውስጥ እዚህ ከመጣው ተሳትፍ ያለው በኢትዮጵያ ቲያትር ውስጥ ካደገበት ጓደኛ፣ ዘመድ አዝማድ ከሚኖርበት ኢትዮጵያ ተነጥሎ በአስራ ስድስት አመቱ ወደ አሜሪካ ሲመጣ የባህል ልዩነቱና በቋንቋ መግባባቱ ትንሽ ከብዶኝ ነበር ይላል። በተለያዩ ነገሮች ውስጥ እንዳልኩ ኢንቮልቭ አድርጌ የተለያዩ ጓደኞችን አፍርቼ ነበር ና በ አስራ ስድስት አመቴ ወደዚህ ሀገር በምመጣበት ጊዜ ያንን ስሜት ና ያንን ኢንቫይሮንመንት አካባቢ በማጣቴ ብዙ ትግል ነበረ በውስጤ። ምክንያቱም ወደ አዲስ የህይወት ምዕራፍ ውስጥ ሲገባ ሁሌ ስፔሻሊ በወጣትነት ጊዜ ውስጥ በጣም አስቸጋሪ የሆኑ ነገሮች አሉ። ከእነሱም ውስጥ ምን ወሰኜ ልጓዝ፣ ወደ የትኛው መስመር ልጓዝ የሚባለውን ውሳኔ ለመወሰን በጣም አስቸጋሪ የሚሆንበት ጊዜ አለ ግን፣ በቤተሰብ በኩል ሁሌም እንደ ማንኛውም ኢትዮጵያዊ ቤተሰብ የትምህርትን ዋጋ ሁሌ ቫሊዩ ወይም ዋጋ ሰጥተው በመልካም ሁኔታ ብዙ ጫናም ባለማሳደር ያንን ትምህርት እንዲቀጥል አድርገዋል። ሮቤል ከኢትዮጵያውያን የትምህርት ቤት ጓደኞቹ ጋር በመሆን የእድሜ ኩዮቹንና ታናናሽ የሀገሩን ልጆች በማሰባሰብ በተለያዩ ባህላዊና ዘመናዊ እንቅስቃሴዎች ላይ እንዲሳተፉ በመጣር ላይ ይገኛል። ከዛም በተጨማሪ ደግሞ በጣም በጣም ብሩህ አስተሳሰብ ያሏቸው ጓደኞች አሉኝ፣ በአካባቢ ማለት ነው። በትምህርትም በትርፍ ጊዜም በሚያደርጉት ነገር ዋጋ ዋጋ ያላቸው አሁን ከጓደኞች ውስጥ ገጣሚዎች አሉ። ኢቨን መጽሀፍ ለመጻፍ ሁሉ ያሰቡ ልጆች አሉ ከጓደኞቼ ውስጥ። እንዲሁም ደግሞ በትምህርት በኢንጂነሪንግ ጥሩ ነገር እየሰሩ ያሉ ልጆች አሉ እና በዛ መስመር ውስጥ የሚጓዙ ልጆቹ በሙሉ ተሰብስበን የዚህ ላለው ኮሚዩኒቲ ማበረከት የምንፈልገው ነገር አለ። ይህ ደግሞ የረጅም ጊዜ በአጭር ጊዜ የሚከናወን ነገር እንዳልሆነ እርግጠኛ ነው። ምክንያቱም በሱ ተጓዳኝ ደግሞ የህይወትን ማሟላት አለብን። የራሳችን ቤተሰባዊ ህይወትም ቢሆን የግልም ህይወትም ቢሆን ግን ከሱ ተጓዳኝ ደግሞ አልባሌ ቦታዎች ላይ ጊዜያችንን ከምናሳልፍ ተሰብስበን የምናደርጋቸው ነገሮች አሉ። እነሱም ውስጥ አሁንም ቲያትር ለመስራት እየተዘጋጀን ነው። እንዲሁም ደግሞ ኮሚዩኒቲውን አሲስት የሚያደርጉ ነገሮች ውስጥ አንደኛ እግር ኳስ ነው። ሁላችንም ከጓደኞች በአብዛኞቻችን ኳስ እንጫወታለን እና በኳሱ ውስጥ የተለያዩ ነገሮችን እስፔሻሊ ወጣቶችን ኳስ በትሬኒንግ በማሰባሰብ ሁሉንም ትሬኒንግ እንዲመጡ በማድረግ አመታዊ ነው ልክ ውድድርን በጠበቀ መልኩ ብቻ ሳይሆን አመታዊ፣ ለጤንነታችንም ለመንፈስም እርካታ እንዲሁ ኳስን በሚያመላክት መልኩ ዌብሳይት እያዘጋጀን ነው። የተለያዩ ነገሮች እያዘጋጀን ነው ወጣቱን ወደ እኛ ለመሳብ ማለት ነው። ከዛም አልፎ ደግሞ ገና በእቅድ እያወጣ ናቸው በዝርዝር እያወጣ ናቸው ያሉ ነገሮች አሉ። ወጣቱን ወደ እኛ አትራክት ለማድረግ ማለት ነው። በዚህ አሜሪካን ሀገር ያለው ወጣት ተረስቷል። አስታዋሽ ያስፈልገናል። እንደ ማንኛውም ኢትዮጵያዊ ወጣት ለሀገር ለወገን ጠቃሚነታችን ይታወስ። በአካባቢያችን ያሉ ኢትዮጵያውያን ትክክለኛ ያልተበረዘ ታሪካችንን እና ማንነታችንን ሀገራችን ከእኛ ምን እንደምትጠብቅ እኛም በምን መልኩ የዜግነት ግዴታችንን እንደምንወጣ ሊገልጹልንና ሊያስተምሩን ይገባል ይላል ሮቤን። እኛ ወጣቶች እንደ ወጣትነታችን ደስታን ወይም ፓርቲ ማድረግ ወይም ምሽት ቤት መዞር ምናምን ሳንፈልግ አይደለም። ያ ደስታ እኛ መጋራት እንፈልጋለን፣ ግን እኛ እንዳንዱ እንደ ወጣትነታችን ለኢትዮጵያ የሆነች ማበረከት ያለብን ነገር አለ። በኢትዮጵያ ታሪክ ውስጥ ምን አይነት ስም ኖሮን ወይም ምን አይነት ትውልድ ሆነን ተመዝግበን ነው የምንሄደው የሚለውን ጥያቄ ስንጠይቅ ምንም ነገር የለንም። በአሁኑ ለኢትዮጵያ ኮሚኒቲ ያበረከት ነው ማለት ነው። በኢትዮጵያ ኮሚኒቲ ውስጥ እዚህ ባለው ኢትዮጵያ ኮሚኒቲ ውስጥ በአብዛኛው ስለ ወጣቶች ፎከስ አያደርጉ እስካሁን ባየሁት መስመር ማለት ነው። ወጣቶችን ፎከስ የማይደረግበት የተለያዩ ምክንያቶች አሉ። እሱም ፖለቲካ ውስጥ ፎከስ በማድረግም ሊሆን ይችላል። በአብዛኛው ደግሞ እሱ ነው። ግን አሁን እዚህ ባለው ወጣት ላይ አቴንሽን ሞር ቢሰጥ ኮሚዩኒቲ ኢንቨስት ቢያደረግ ጊዜውንና ሰዓቱን እንዲሁም ገንዘቡን ራሱ ኢንቨስት ቢያደረግ አሁን ላለው ያለ ወጣት ከአምስት ከአስር ዓመት በኋላ ጥሩ እውቀት ይዞ ጥሩ አመለካከት አሁኑ ስላለችው ዓለም አመለካከት ይዞ ኢትዮጵያ ላይ ከአስር ከሀያ ዓመት በኋላ ለውጥ ለማምጣት በመልካም መንገድ ማለት ነው የሚችል ወጣት ነው ያለው። ግን ያንን መስመር እየተበጀለት አይደለም። በአሁኑ ሰዓት ለኢትዮጵያውያን ወጣቶች እዚህ ላለው ማለት ነው። ለዛም ይመስለኛል በአብዛኛው ኢትዮጵያዊ ወጣቶች ሰክሰስፉል የማይሆኑት አይደለም። ግን በአብዛኛው ኢትዮጵያውያን ወጣቶች እንዳንቃኘው ብዙ ነገሮች ጋርደውናል። ከእነዚህም ውስጥ አሁን እየተፈጠሩ ያሉት የሁካና የሺሻ ቦታዎች ብዙ ጓደኞች እንድናጣ እያደረጉ ነው። ምክንያቱም ወጣት በእንደዚህ አይነት ጊዜ ምሽቱን በሀሳብና በእውቀት ጽፎ የሚያድርና ወይም መጽሐፍ አገላብጦ የሚያድርና ማታ ጊዜውን በእንደዚህ አይነት ሁኔታ ሰውቶ የሚያሳልፍ ወጣት ሁለት የተለያየ መንገድ ነው የሚገጥመው በህይወት ውስጥ እና ያንን ደግሞ እኛ ተወቃሽ ያደርገናል። በአብዛኛው ደግሞ እነዚህን ቦታዎች የሚፈጥሩት ሰዎች ትልልቅ ሰዎች ናቸው። ያ ትልልቅ ሰዎቹ የሚፈጥሩት ቦታ ደግሞ ለእኛ ፖይዝነስ ነው። ግን እኛኑ ተጠያቂ የሚያደርገን ቦታ ነው ደግሞ እኛ ስለምንሄድበት ማለት ነው። ያንን ያንን ነገር ፕሪቨንት ማድረግ መቻል አለባቸው የእኛ እንግዲህ የማህበረሰቡ መሪዎች ማለት ነው። እነዛ ላይ አትኩሮት ሊሰጣቸው ይገባል። አትኩሮት ካልተሰጣቸው እኛ ልክ አሁን ቤተሰባችን ያለበት ቻለንጅ ውስጥ ነው እኛም ተመልሰን የምንገባው ማለት ነው እንጂ ወደ ተሻለ ደረጃ ለማለፍ አንችልም ብዬ ነው ማስበው። ከ16 ዓመት እና ከ15 ዓመት ከ14 ዓመት ወጣት እስከ 27 28 ድረስ ነን ተሰባስበን ያለ ነው በአሁኑ ሰዓት ማለት ነው ብዬ ተንቀሳቀስ ነው ያለ ነው። ሮቤል በባዮሎጂ የመጀመሪያ ዲግሪውን ቢያጠናቀቅም በቅርቡ ትምህርቱን በሕክምና ሙያ በመቀጠል ማስተርስ ዲግሪውን በአኩፓንክቸር የመርፌ ባህላዊ የሕክምና ዘዴን ለመማር ዝግጅቱን ጨርሷል። እነዚህ ቻይኒዝ ርብ አኩፓንክቸር እነሱ እነሱን ማጥናት እፈልጋለሁ። እሱም ምክንያታዊ ነው። ምክንያቱ እግዜር ብሎ አላማዬ ከተሳካ ወደ ኢትዮጵያ ተጉዤ ያንን እውቀት ደግሞ ለወጣት ኢትዮጵያውያንና መማር ለሚፈልግ ህብረተሰብ ማስተላለፍ ኢንፎርሜሽኑን ማስተላለፍ እፈልጋለሁ። ያንን ማድረግ የምፈልገው ደግሞ ዌስተርን ሜዲሲን ዝ ኤክስፐንሲቭ በጣም ውድ ነው። እነዚህ ደግሞ ባህላዊ ሕክምናዎች አሁን ባለበት ደረጃ ማለት ነው በዶክትሬት ደረጃ ይሰጣል በአሁኑ ሰዓት በዩኤስ ማለት ነው። እና ያንን እውቀት ቀስሜ እስ ኮንቪኒንት ን ቺፐር ብዬ ስለምገምት ማለት ነው፣ ወደዛ ማተኮር እፈልጋለሁ ከሩቁ ህልሜ ጋር ለማስታረቅ ማለት ነው። ያንን ማወቅ እፈልጋለሁ። በአሁኑ ሰዓት ወደዛ ነው እያመራ ያለሁት። መነሻው በቻይና የሆነው አኩፓንቸር የመርፌ ባህላዊ ሕክምና ዘዴ በአሜሪካን ሀገር በተለያዩ ዩኒቨርስቲዎች በከፍተኛ ትምህርት ደረጃ በመሰጠት ላይ ይገኛል። ለዚሁ ሕክምና በሚያገለግለው በርካታ መርፌ በመታገዝ የሚሰጠው ይህ የሕክምና ዘዴ በዓለማችን ካሉት የረቀቁ ሕክምናዎች እኩል ለበርካታ በሽተኞች ፈውስን እያስገኘ ያለ ነው። ለሮቤልም በዚህ የሙያ ዘርፍ ያሰበው ሁሉ ይሳካለት ዘንድ ከልባችን እንመኛለን። የኢትዮጵያውያን አዲስ ዓመት ብሔራዊና ሃይማኖታዊ የአከባበር ጠባይና ስሜት አለው። ወቅቱ የዓመቱ መጀመሪያ መስከረም ወር በመሆኑ ይህንኑ አስመልክታ ባልደረባችን ጽዮን ግርማ ባለሙያዎችን በማነጋገር የሚከተለውን ታቀርባለች። ዛሬ በኢትዮጵያውያን ዘመን አቆጣጠር መስከረም 10 ቀን 2008 ዓ.ም ነው። በአውሮፓውያን ዘመን አቆጣጠር ደግሞ መስከረም 20 ቀን 2015። ወቅቱም የኢትዮጵያውያን ዘመን የተለወጠበት አዲስ ዓመት ነው። የኢትዮጵያ ዘመን መለወጫ ብሔራዊና ሃይማኖታዊ የአከባበር ጠባይና ስሜት አለው። ሃይማኖታዊ ጠባይ ሆኖ የሚጠቀሰውም የባህረ ሐሳብ የዘመን አቆጣጠር ነው። ባለሙያዎች ይህ የዘመን አቆጣጠር ሳይንሳዊ ጠቀሜታም አለው ይላል ይችላሉ። ሰዎች በቀላሉ እንዲጠቀሙበትና እንዲረዱትም የኮምፒውተር ሶፍትዌር ተዘጋጅቶለት አገልግሎት ላይ ውሏል። በዚህ ጉዳይ ላይ ሁለት ወጣቶችን አነጋግር ያለው የመጀመሪያው ዮሐንስ ደምስ ይባላል። የሂሳብ ተማሪ ነው። ባህር ሀሳብ ከሳይንስ ጋር ያለው አንድነትና ጠቀሜታ በሚል ጥናት በማዘጋጀት ላይ ይገኛል። ከሁለት ወራት በኋላ ይፋ እንደሚያደርገው ገልጾልኛል። ሁለተኛው ወጣት ደግሞ ኃይለ ኢየሱስ እንግዳው ነው። ባህር ዳር ዩኒቨርሲቲ በቴክኖሎጂ ኢንስቲትዩት በኮምፒውተር ምህንድስና ትምህርት ክፍል መምህር ነው። የባህር ሀሳብ ሶፍትዌር ሰርቷል። ሁለቱንም አከታትዬ ጥቂት ጥያቄዎችን አቅርቤላችኋለሁ ባህር ሐሳብ ምንድን ነው ለዮሐንስ ያቀረብኩለት የመጀመሪያ ጥያቄ ነው ባህር ሐሳብ ማለት ቁጥርን መለካት ወይም ቁጥርን ማወቅ ዘመንን መለካት የሚል ቃል ነው የሚያመጣው። ባህር ጥልቅ ነው፣ ሀሳብ ደግሞ ቁጥር ነው። ሂሳብ የሚለው ከሱ ነው የሚመጣው። ራሱ ባህረሳ ብቻውን ካየህ ነው ማለት ነው። ግን በውስጡ በጣም ብዙ ክፍሎች አሉት። አንድ ሳይንስ ወይም ኢንጂነሪንግ ተብሎ ሲቪል ኤሌክትሪካል እንደሚባለው ባህር ሀሳብም አንድ ጥቅል ለትምህርት ሆነው በስሩ ምርሃውር አውሻር ሀሳብ ፈለግ እየተባሉ የሚከፋፈሉ ክፍሎች አሉት። ስለዚህ መርሃውር ስለ አጽዋማት፣ ስለ በዓላት በአጭሩ እና ቀለል ባለመልኩ የሚያቀርብ ነው። አቡሻር ደግሞ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋከብ፣ ስለ ነፋሳት መውጣት መግባት እነሱ በደንብ እና በጥልቀት ይለቃል ያውቃል። ከዚህ ዘ ሁለት ሶስተኛ ክሳሳ ፈለግ የሚባሉ ደግሞ አፍላጋት፣ የቀላያትም፣ የነፋሳትም፣ የደመናትም የብርሃን መጠንና መቼ እንደሚወጡ መቼ እንደሚከናወኑ ውደታቸው ሁሉ ያጠናል። ስለዚህ በአረሳ በጣም ጥልቅ የሆነ ስለ ተፈጥሮ አጠቃላይ ከዋከብትንም ፀሐይንም፣ ጨረቃንም ነፋሳትንም የደመናትን ቀላያት በሙሉ የእነሱ እውደታቸው እየተከተለ ዘመንን የሚለካ ዘመንን የሚያውቅ ከሰው ሕይወት ጋርም ያለውን ነገር በደንብ የሚያጥና ትምህርት ነው በራሱ። ስለዚህ ባጭሩ ለማስቀመጥ ባህረሳብ ቃሉ ቁጥር ያለው ዘመን ማለት ነው። ትምህርቱ ግን ስለ ቀላያት አጠቃላይ በጠረፍ ላይ ያሉትን የብርሃናት መለኪያዎችን በሙሉ የሚለካ የሚያውቅ የሚያስተምር ትምህርት ነው ማለት ነው። እሱ የኢትዮጵያውያን ባህረ ሀሳብ ከጎርጎረሲያኑ ወይም ደግሞ ከሌሎች ዓለም ላይ ካሉ የዘመኑ አቆጣጠሮች መለያ ባህሪያቱና ገጽታዎቹ ምን ምንድን ናቸው? የኢትዮጵያ ዘመን አቆጣጠር የኢትዮጵያ የራሷ ነው። አንዳንድ ጽሑፎች ንደሰምን ደምያየው ነበር እና ዩሊሳን ጎርጎሬስ በኋላ የወጣ የወጣን በአስራ አምስተኛ መቶ ክፍለ ዘመን የነበረ ሰው ነው ጎርጎሬስ የካቶሊክ ጳጳስ ከሱ በፊት ከክርስቶስ ደስ በፊት የነበረው የዩልዮስ የሱ ዘመን አቆጣጠር እንደወሰደች ኢትዮጵያውያን ይናገራሉ። ምክንያታቸው አስራ ሁለት ወር መሆኗን በማየት ነው። ይህ ግን በጣም ይለያል። የኢትዮጵያ ዘመን አቆጣጠር መሰረቱ ሄኖክ ነው፣ መጽሐፈ ሄኖክ ነው። በቃ ሌላ ምንጭ የላት። መጽሐፈ ሄኖክ ደግሞ ሌሎች አለማት ላይ ምናልባት አሁን በዚቻ አርባ አመት ውስጥ ነው ተተርጉሞ ሄደው ካልሆነ በስተቀር አልነበረም። ሶርሱ ማለት ነው ግን የተለያየ ግሪክ፣ የግብፃውያን የኮከብ ቆጠራዎች ግን የዱሳያን እንደረዳው ና በዛም እንደሄደ የሚናገሩ ታሪክ መዛገብቶች አሉ። የኢትዮጵያ ዘመን አቆጣጠር ሁለቱንም እንጠቀማለን። ከሌሎች በጣም የሚለየው ወይ ነው እንደ አረባያን ጨረቃን፣ እንደ ምዕራባያን ደግሞ ፀሐይንም ሁለቱንም እንጠቀማለን። አሁን ለምሳሌ ቀኑን በፀሐይ ይሄን ያህል እንትን ካለ፣ በጨረቃው ደግሞ ዛሬ ሌዩት እንዲያደርበን እናገራለን። ለምሳሌ አሁን መስከረም አንድ ቀን በፀሐይ ዘመን ዮሐንስ በፀሐይ ብለን ከተናገር ነው በኋላ የዛ ቀን ለሊት አበቅትሆን በመጠጥ ደምረን ለዊቱ መናገር እንችላለን። ደግሞ ራሱ አሁን ለዩቱብ የመስከረም አንድ ቀን ሀያ ሁለት አበቅቴው ነበረ የሁለት ስምንት አበቅቴ ሀያ ሁለት ስለነበረ የወጠጥ አንድ ነው ተደምሮ ሀያ ሶስት ይሆናል ለዩቱብ ሀያ ሶስት ነበር። ሁልጊዜም ከቀኑ ሌሊት ይገርማል። ስለዚህ ጸሎት ሲደርስ በፀሐይ ይህን ያህል፣ በሌሊት በጨረቃ ደግሞ በእንዲህ በተቆጠረው ጸሎት የተደረሰውን ምስጋና እግዚአብሔር ሆይ ተቀበል ብለው ጸሎት ያሳረጋሉ። በሁለቱ መቁጠር የኢትዮጵያን ልማድ ነው። ወሩን ራሱ አስራ ሶስት ወር የሆነበትም ራሱ ሊያምስጥር አለው ወር የሚለካበት በየወሩ ውደት የሚመጣ ነገሮች አሉ። ለምሳሌ ጨረቃ ዛሬ ግማሽ ትሆናለች፣ የዛሬ ወር ነው ግማሽ ምቶ ነው። ዛሬ ሙሉ ትሆናለች፣ የዛሬ ወር ነው ሙሉ ምቶ ነው። በየወር እራሷን ራሷን ትቀይራለች ጨረቃ። በጣም ብዙ ወራዊ ነገር ተከትለው የሚቀይሩ ነገሮች አሉ። ስለዚህ የወሩ ርዝማኔ እኩል ሰላሳ ቀን እንዲሆን ተደረገ እንጂ ጨረቃ አንድ ስድስት ወር ሀያ ዘጠኝ ስድስት ወር ሰላሳ ነው የምትሄደው። እንደምራ እንደ አረብ ሀገሩ የተለየው በዚህ ምክንያት ነው የጎርጎርያስ የራሱን ጠባ ያለው ፀሐይን ብቻ ነው የሚከተለው ሶስት መቶ ስልሳ አምስት ቀን ከአስራ አምስት ቀን ክሮስ ከስድስት ካሌት ነው የሚሄደው። ጨረቃ ፀሐይ በአመት የምትሄድ የአስራ አምስት ስብስብ በአመት አንድ ቀን ይጨምራል። የስድስቱ አካል ደግሞ ስብስብ በስድስት መቶ አመት አንድ ጨምሮ ጳጉሜን ሰባት ያደርጋታል። ስለዚህ የእነሱና የኛ በጣም የሚለያዩ መሰረታዊ ነገር የእነሱ የኮከባትን እውደት የፍልስፍናውን ትምህርት የተቀጠለው፣ እኛ ግን መሰረታችን መጽሐፈ ሄኖክ ነው መሰረት የምናደርገው። እንዲያ ባይሆን ኖሮ የሌት ሳያር አቆጣጠር ጋር አንድ ሆኖ በቀጠል ነበረብ። ይህን የዘመን አቆጣጠር ቀመር ማንኛውም መደበኛ ሰው ሊረዳበት የሚችልበት ቀላል መንገድ የለውም። አለው በጣም ብዙ ቀላል መንገዶች አሉ። የመጀመሪያ ገ ሰው አለመረዳት የፈጠረበት ይሄ ትምህርት የኦርቶዶክስ ብቻ ነው ብሎ ማሰቡ ጭምር ነው አንዱ መሰረታዊ ችግር ስለኛ ያለው ትምህርቱ እውቀቱ ከሃይማኖታዊ በዘለለ ሌሎች ነገሮች እንደሚጠቅምና እንደሚያስፈልግ ትምህርቱ ጥሩ እንደሆነ ብዙ ሰው አያስበው። ሁለተኛ እኛ ብዙ ጊዜ የምንናገረው መስከረም አንድ ቀን ስለ ጾምና ስለ አባላት ብቻ ስለሆነ ለእኛም ብቻ እንዲሆን ደግሞ የርሱሳያን ብቻ እንዲሆንም አስመስለዋል። መስከረም አንድ ቀን ዘመነ ዮሐንስ፣ ዘመነ ማቴዎስ፣ ዘመነ ማርቆስ እንዲያል ስንናገር ለምን እንደዚህ እንደምንል በራሱ የሆነ ቁጥሮች አሉ። መስከረም አንድ ቀን ቅዳሜ ነው እሑድ ነው ረቡዕ ነው የሚለውን ቀደም ማወቅ የሚቻልበት ቀላል የሆነ ቀመሮች አሉ። የባህረ ሰብ ሶስት ነገሮችን ማወቅ ያስፈልጋል። አንዱ ያ ጥንተ ቀመርም ይባላል። ጥንተ ቀመር ማለት የቀመር የቀመር የቁጥር መጀመሪያ የሆነው ዕለት ነው። እሱ ማክሰኞ ነው። ይህ በዛ ፍጥረት ምዕራፍ አንድ ቁጥር አስራ ሶስት ላይ ያለውን ነው። አዝረት እጽዋት ማክሰኞ እንደተፈጠሩ፣ እነዚህ ደግሞ የሚቆጠሩ ስለሆኑ የቁጥር መጀመሪያ ማክሰኞ አድርገውታል። ሐሳብ የባህር ሐሳብ ሊቃውንት ሌላ ጥንተ ዕለት የሚባለው ነው። ዓለም የተፈጠረ የመጀመሪያ ዕለት አሀደ እሑድ እሑድ የመጀመሪያ ዕለት ጥንተ ዕለት ይባላል። መነሻ ስለሚያስገኝ ዑደት ካለው አንድን ነገር መነሻ ካላስቀመጥለት ስለሚሽከረከር መነሻውም አብሮ መጨረሻ ይሆናል። ያ እንዳይሆን አንዱን መነሻ ማድረግ ስለሚገባ ጥንተ ዕለት እሑድ ነው። ሌላ ጥንተ ይሆናል። ጥንተ ይሆን ማለት የብርሃን የተፈጠሩበት የፀሐይና የጨረቃ የመጀመሪያ ዕለት ነው። ሮብ ነው። ይሆን ፀሐይን ይሆን ይላታል። ኦውንም ይሆንም ብሎ የሚያስቀምጡባት አለ። የፀሐይ ሌላ ስሟ ማለት ነው። ስለዚህ እነሱ ፀሐይና ጨረቃ የተፈጠሩበትን እለት እንታየውን የብርሃን እለት ብርሃን የመጀመሪያ እለት ሮብን የመጀመሪያ ይባል። ስለዚህ እኒህ ሶስት ነገሮች መነሻችን አንድ ሰው ካወቀ ሌላውን ነገር ማወቅ በጣም ቀላል። ከዚህ ውጭ ሶስት ነገሮች ደግሞ ሌላ ማወቅ ያለባቸው ነገሮች አንደኛው በየሳምንቱ በሰባት ቀን የሚመላለሱ እለቶች አሉ። በአስራ ዘጠኝ ዓመት የሚመላለሱ ደግሞ ሌላ አንድ ክስተት አለ። እሱ በጣም መሰረታዊ ነገር፣ ፀሐይና ጨረቃ መስከረም አንድ ቀን በተፈጠሩበት ዑደታቸው በጀመሩበት እለት ደግሞ የሚገናኙት በአስራ ዘጠኝ ዓመታቸው የሚገናኙት ምን ማለት ነው? መስከረም አንድ ቀን ለምሳሌ ዙሯቸውን አንድ ብለው ጀምረው ፀሐይ ጨረቃ በየአመቱ ፀሐይ ሶስት መቶ ስት አምስት ቀን ስትሄድ ጨረቃ ሶስት መቶ አምሳ አራት ቀን ትሄዳለች። ስለዚ በየአመቱ አስራ አንድ ቀን እያጎደለች መጨረሻ መስከረም አንድ ቀን እኩል ደግሞ ወደታቸውን አንድ ብለ የሚጀምሩበት በአስራ ዘጠኝ አመት አንዳቸው ይህን ለት ተራክቦ የሚፈጽሙበት ወይም የሚገናኙበት እለት ነው ተብሉ ያዛ። አስራ ዘጠኝ አመት በጣም ወሳኝ ቁጥር ናት ለባሕር ሐሳብ ማለት ነው። ብዙ ነገሮች የሚሰሩ በአስራ ዘጠኝ ነው የሚሰራው። ይህም ቅድም ያልኩትን የፀሐይና የጨረቃ ተራክቦ የሚገናኙበት እለት ወደታቸውን እንደገና እንደ አዲስ አንድ ብለ የሚጀምሩበት እለት ነው እሱ እለት ማለት ነው። ከዚ ውጭ ያለው ማከላቂያ መሪ ይባላለ። አሊቀመር የሚባል አለ ሊቀመር ምን አምስት መቶ ሰላሳ ሁለት አመት ነው። ሁሉም ነገሮች ይገጣጠማሉ። ቀመር የሚጨርሰው እሱ ላይ ነው። እያንዳንዱ አዳዲስ ክስተቶች ሁሉ ተከስተው መጨረሻ ላይ አምስት መቶ ሰላሳ ሁለት አመት ከሞላ በኋላ ደግሞ የሚደግሙት በአምስት መቶ ሰላሳ አመት በኋላ ያን ደግመታቸው ስለዚህ ይሄን እየደገመ ይሄዳል። እራሱን እየደገመበት የሚሄድ ነው። ስለዚህ አስራ ዘጠኝን ማወቅ አስፈላጊ ነው ለማንኛውም ነገር ማለት ነው። አስራ ዘጠኝ መጀመሪያዋ ቁጥር ነች፣ የጸባይና የጨረቃ ስራከ የሚያደርጉባት ማለት ነው። ስለዚህ አንድ ዘመን ቀለለ። ለምሳሌ መስከረም አንድ አድገር ቅዳሚ መሆኑ ያሆኑን ለመስራት ከፈለገ ከክርስቶስ ልደት በፊት ያለውን ዘመን በጥቅሉ አምስት ሺ አምስት መቶ ብለን ለምንወስደስ ይሄ መነሻችን ነው። መጽሐፍ እንደሚነግረን አምስት ሺ አምስት መቶ አመት መገበት ዘጠኝ ጌታችን ተጸንሶ አምስት መቶ አንድ ወይም በአንድ ዓመተ ምህረት ጌታችን በታኅሳስ ሃያ ዘጠኝ ቀን ተወለደ ብለን እናገራለን። ስለዚህ ያቺን ከጌታችን ልደት በፊት ያለውን ዘመን በጥቅሉ አምስት ሺህ አምስት መቶ ዓመት እንላለን ከጌታችን በኋላ ያለው ደግሞ ዓመተ ምሕረት ዓመተ ጊዜ እያልን እንጠራዋለን። ሁለቱም አንድ ናቸው። ዓመተ ምሕረት ያሰኘው ዓመተ ጊዜ የጊዜ የጌታችን መወለድ ስለሆነ ማለት ነው። ስለዚህ ሁለቱ እየደመርን ነው የምንቆጥረው። ዓመተ ዓለም ለማለት አጠቃላይ ዓለም የተፈጠረበት ማለት ነው። ከክርስቶስ ልደት በፊት ዓመተ ፍዳ፣ ዓመተ ኩነኔ ሲደመር ዓመተ ምሕረት በድምሩ ዓመተ ዓለም ይሆናል። እሱን ለሰባት አካፍለን የምናገኘው ቁጥር አለን ለዘጠኝ ያካፍለን የምናገኘዋለን እንዲኛ፣ ለአራት አካፍል የምናገኘ፣ ለአራት ስናካፍል ወንጌላውያን ይነግሩናል። ለሰባት ስናካፍል ደግሞ ዕለት ሰኞ፣ ማክሰኞ፣ እሮብ፣ ሐሙስ መሆኑ እናውቃለን። ለአስራዘጠ ስናካፍለው ደግሞ አጽዋማት ፋሲካ መቼ እንደሚውል፣ አቢይ ጾም መቼ እንደሚጀምር፣ ነነዌ መቼ ነብስ እንዲሚሉ ጾማት በሙሉ ማወቅ እንችላለን ማለት ነው። ስለዚህ በጣም በቀላሉ ነገር መያዝ ይቻላል። አሁን ስትገልጽልኝ ይህን ነገር ሰዎች በቀላሉ ለመረዳት የማይገፋፉበት ምክንያት ትምህርቱ የኦርቶዶክስ ብቻ እንደሆነ በማሰባቸው ነው ብለኸኛል። አሁንም ስታስረዳኝ ግን ይዘቱ ሃይማኖታዊ የሚመስል ነገር አለው። ኦርቶዶክሳዊ አይደለም የምትልበት ምክንያት ምንድን ነው? በሀይ ጨረቃ ቁሀቀት ማወቅ ግድታ ኦርቶዶክሳዊ ብቻ መሆን አይጠይቅም። የመጀመሪያ ነገር ሌላው አፕሊኬሽኑ በእርግጥ ይህንን የፈጠሩት ሰዎች አማኞች ወይም ኦርቶዶክሳያን መሆናቸው የኦርቶዶክሳያን እንዲሆን አድርጎ አስመስለዋል። እሱ ራሱ የምንጠቀምበትም ብዙ ጊዜ ስለ ጾምና ስለ በዓላት መሆኑም የኦርቶዶክሳያን አስመስላል እንጂ ሌሎች ማወቅ ይቻላል። ለምሳሌ አሁን ረመዳን ማውጣት ይቻላል። አሁን በዚህ በአሁን ባወጣ ነው እንትን ማለት ነው መቼ እንደሚል መቼ እንደሚመጣ ማወቅ ይቻላል። የረመዳን ጾም ማለት ነው። በእስልምናው እንኳ አበቅቴን የጨረቃ ዑደቷን ብቻ ተከትሎ በመቁጠር የእነሱ ጾም መቼ እንደሚመጣ መቼ እንደሚገባ መናገር ይቻላል። እና ትምህርቱ ሳይንስ ሳይም ጭምር ነው። ሌላው ተናገሩ የበዓላትን የበዓላትን ቀን ከማወቅ በተጨማሪ ሌላ ስምን ጥቅም አለሁ። አሁን ሌላው በተጨማሪ አንድ ጥፋትም ስለሚጠይቅ ነው። ይሄን ይሄን ያጋል የሚባለው ነገር ማለት ነው። ከተወጭ ኢትዮጵያውያን የሚጠቀሙበት አንደኛ ታሪክን ለማወቅ ይጠቀሙበታል። ለምሳሌ ጌታችን በትክክል የተወለደ ማክሰኞ ቀን ነው የሚለውን ነገር ማወቅ ይቻላል። ይሄን ባህረሳት ተጠቅሞ ማለት ነው። ከዚ ቀደም የተጻፉ ጽሁፎችን ዓመተ ምሕረትና ቀኑ ከታወቀ ወደኋላ ተመልሶ እለቱ መቼ እንደሆነ አሁን አንበሰራልበት አይነት ቀመር ማሰላት ይቻላል። ታሪክን በትክክል መመዝገቡን ማወር ማረጋገጥ ይቻላል። ከተወጭ የሰዎች ህይወት ከእነዚህ ከዋክብትና ጨረ በቃ ውደት ጋርም የራሱ የሆን ተጽዕኖ አላቸው። እነዚህ ፍጹም ነጻዎች አይደለም፤ ምክንያቱም የእነሱ የሚለዋወጥ በአለም ዘንድ የሚፈጥራቸው ስሜቶች አሉ። በአፈታሪክም በምንም የሚነገሩ ትምህርቶች አሉ። እዛ ነው ቅድም ያልኩት የባህረ ሀሳብ መምህራን ያሉ መምህራን መናገር የሚያስፈልጉት ይሄንን ነው። እያንዳንዱ ጥቅሙ ወደፊት የሚሆነውንም የሆነ ያለውን ያለፈውን ነገር አስረግጦ ማወቅ ይቻላል። በጣም ጥልቅና ምርምር የሚጠይቅ ስለሆነና ለብዙ ጥቅሞች ይጠቅማል። እሱን እንግዲህ አብረን ወደፊት የምናየው ይሆናል። እሱን ፓርት ማለት ነው። ቀጣዩን ጥያቄ ያነሳሁት ለኃይለ ኢየሱስ እንግዳው ነው የባህር ሀሳብ ወይም ኢትዮጵያ ዘመን አቆጣጠር የቀን መቁጠሪያን ሰዎች በቀላሉ እንዲረዱትና እንዲጠቀሙበት ለማድረግ የሚያስችል የባህረ ሐሳብ ሶፍትዌር ሰርተሃል። እንዴትና በምን መነሻን የሰራኸው በተወሰነ መልኩ በ ስለ ባህር ሐሳብ ትምህርት የተማርኩት ነገር የተወሰነ ነገር ነበረ፣ ያው በቤተ ክርስቲያን ያንን የተማርኩትን ነገር በኋላ በዩኒቨርሲቲ ላይ እንደገባው የፕሮግራሚንግ ወይ ደግሞ ኮምፒውተር ሶፍትዌሮች እንዴት እንደሚሰሩ በመማርበት ጊዜ ለምን ያንን የባህር ሐሳብ ትምህርት ቀጥታ ወደ ኮምፒውተር ኮድ አልቀይረውም የሚል ሐሳብ ከውስጥ የመጣ። ምክንያቱም እኔም ራሴ ይቸገር ነበር እንደ ሌሎች ሰዎች ጽሑፍ እያነበብኩ ልሰራ እችላለሁ፣ ግን ነገ ነገ ወዲያ ደግሞ እየቆየ በሚሄድበት ጊዜ አዳዲስ ትውልድም ይመጣል እና እንዴት ሆኖ ነው ማቆየት ይቻላል የሚለው ነገር ብዙ በውስጤ ጥያቄ ስለነበር በቀላሉ ለመስራት እንዲቻል ወደ ፕሮግራሚንግ ቀይሬዋለሁ ማለት ነው። እዚህ በአራሳብ ሶፍትዌር ላይ ከዚህ በፊት በብዛት የሚደረገው ምንድን ነው? በእጅ የተሰላውን በኮምፒውተር ላይ ወይ እንደ ዳታ ቤዝ ተሰርቶ ለእነዛ እያነበበ የሚያሳይ ነው። አብዛኞቹ በኢንተርኔት ላይ ያሉት ዌብሳይቶች ወይም ድረገጾች ላይ ያለው እዚህ ባህር ሀሳብ ሶፍትዌር ላይ ግን የተጠቀምኩት ቀጥታ የባህር ሀሳብ ትምህርት ላይ ያለውን ቀመር በቃልና በእጅ እንደሚሰራው እሱን ወደ ኮምፒውተር ፕሮግራም ነው የቀየርኩት ማለት ነው። ስለዚህ ማንኛውም ዓመተ ምህረት አሁን ያለነው ሁለት ሺህ ስምንት ዓመተ ምህረት ነው። ይህም ብቻ ሳይሆን ወደፊት ያለውን ወደኋላ ያለው ኋላ ያለውን ማንኛውንም አመተ ምህረት ሰጠን በቀላሉ ለምንፈልገውን መረጃ ማግኘት እንችላለን ማለት ነው። በእጅ ሰርቶ ለመለማመድ ለሚፈልግም እንዴት እንደሚሰራ በኮምፒ በፕሮግራሙ ላይ ስላለ መሰረታዊ የሆኑ ቀመሩ ሲሰራ መሰረታዊ የሆኑ የምናገኛቸው ቁጥሮች አሉ መሀል መሀል ላይ እነዚያን ማየት እንዲችል ስላለ በእጅ ሰርቶም እያመሳከረ የባህር ሀሳብ ትምህርቱን ወደ ማወቅ መድረስ ይችላል ማለት ነው። ስለዚህ ሁለት ጥቅም አለው። አንደኛው ውጤቱን፣ በእጅ የተሰራውን ነገር ያለ መምህሩ በቀላሉ ጽፎ ማግኘት ይችላል። ሁለተኛ የባህር ሀሳብ ትምህርቱን በቀጣይ ያለው ትውልድ በቀላሉ ለመማር እና ለማወቅ ይፈልግ ትምህርቱ በአብሮ ስለተካተተ አንብቦ በእጅ ሰርቶ እንደገና በሶፍትዌሩ እያረጋገጠ እንደ መማሪያም ያገለግለዋል ማለት ነው። የሶፍትዌሩ ገጽታ ምን ይመስላል? እስቲ አብራራልኝ። በዚህ ሶፍትዌር ላይ ያለው መሰረታዊ የሆነው በየቀኑ ሁሌ የምንጠቀምባቸው ነገሮችን ያካትታል። የማያካትታቸው ነገሮች አሉ። ለምሳሌ ስለ በባህል ሀሳብ ትምህርት እያንዳንዱ ስለ ከዋቅ ስለ አለው ስለ አየር ንብረቱ እንደዚህ እንደዚህ ሊሆን ይችላል። ልክ መገመት እንደሚቻለው በዚህ ጊዜ እንደዚህ እንደዚህ ሊፈጠር ይችላል የሚሉ ትምህርቶች አሉ። እነዛን ሳይሆን መሰረታዊ የሆነው ስለ ባህር ሀሳብ ለማወቅ መግቢያ የሆነውን ነገር በሙሉ ያካተተ ነው ማለት ነው። ለምሳሌ ዓመተ ምሕረት ይወስዳል ዓመተ ምሕረትን ወስዶ አቋማቱን በዓላቱን መፈለግ ብዙ ጊዜ የምንጠቀምበት ዘመን አቆጣጠሩን ጸናቱን ለማወቅ ወይም ደግሞ ዘመናቱን በዓላቱን ወይም ጊዜያቱን ለማወቅ ስለሆነ በብዛት እነዛን ነገሮች ሙሉ በሙሉ መስራት ይችላል ማለት ነው። ወደ ውስጥ ባህር ሀሳብ ለመግባት ሲባል ስለ ስነ ከዋከብ እየጨመረ ሄዳል የትምህርት ደረጃው ማለት ነው። ስለዚህ ያንን ዲቴል የሆነውን ነገር ብዙ ጊዜ የተወሰኑ መምህራን የሚያውቁት እና እስከተወ ወሰነ ደረጃ ብቻ ማለት እኛ ልንቀበለው ወይም ደግሞ ልናውቀው በምንችለው ደረጃ መምህራኑ ለተማሪዎቻቸው እየመጠኑ የሚሰጡበት ሁኔታ አሁን እንዴት ነው ከዚህ ሶፍትዌር ላይ ያለው? እስከ ተወሰነ ደረጃ የተካተታለ። በቀጣይ መጨመር አለብኝ ብዬ የማስባቸው ነገሮች ይኖራሉ። ሙሉ የሆኑን ማካተት ባይቻልም ለምርምር ወይም ደግሞ ለመማር ስለ ባራሳ ማወቅ ለሚፈልግ ሰው እንደ መግቢያ እንደ መነሻ ሆኖ ከዛ በኋላ ቀጣዩን ደግሞ ወደ ውስጥ ያለውን ጥናትና ምርምር መግባት ስለሚችል ነው ን ግን መነሻው ቁጥር ነው። አሁን ባህር ሀሳብ ላይ ያለው ነገር አጠቃላይ የቁጥር ሁኔታ ነው። ዓመተ ምሕረት አለ ያንን ቁጥር ይወስዳል። ያንን ቁጥር በሂሳብ ስሌት አባዛ እያካፈለ የምንፈልገውን ነገር እንዴት ማግኘት ነው። ስለዚህ እንዴት እንደሚሰራ መሰረታዊ የሆነውን ነገር በዚህ በባህር ሀሳብ ትምህርቱ ያለውን ነገር ማወቅ እንችላል ብዬ አስባል። ስለ ባህር ሀሳብ የበለጠ ወደፊቱ ለሚያጠኑ ሰዎች እንደ መነሻ ይሆናል ብዬ አስባለሁ። ይህንን ሶፍትዌር ስሰራ ከዚህ በፊት በዛን ጊዜ አልነበረም ስለ ካላንደር፣ ቀጥታ ትምህርቱን ተጠቅሞ የባህር ሀሳብን ትምህርት ተጠቅሞ ወደ ሶፍትዌር የተቀየረ ነገር ስለሌለ መነሻ ሆኖ ቀጣይ ደግሞ ጥናትና ምርምሮች መካሄድ ይችላሉ የሚል ሀሳብም ስለነበረኝ ነው። ባህር ሀሳብን በሚመለከት ሁለቱም ወጣቶች ለሰጡኝ ማብራሪያ በጣም አመሰግናለሁ። አድማጮቻችን የመስታወስ ዝግጅት ወደ መገባደዱ ተቃርቧል። በዝግጅቶቻችን ላይ ያሏችሁን አስተያየቶች ላኩልን። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ያለፏችሁን ዝግጅቶች ቪኦኤ ኒውስ ዶት ኮም ስላሽ አምሀሪክ መከታተል ትችላላችሁ። በፌስቡክ እና ትዊተር ቪኦኤ አምሀሪክ ብላችሁ ተከተሉን። ለአራት ሰዓት የሚቀሩን ጥቂት ደቂቃዎች ናቸው። የምሽቱን ማጠቃለያ ዜናዎች እናሰማችኋለን። እስከዚያው ግን አንድ ዜማን ጋብዛችሁ አቢላቀው የኔ ሀበሻ ትለናለች። ጥያቄዎች አሁን የማጠቃለያ ወሬዎች እናሰማለን። የሮማው ካቶሊካዊት ቤተ ክርስቲያን ርዕስ ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ በሃቫና ኩባ ታሪካዊ ነው የተባለውን ታላቅ የጸሎት ስነ ስርዓት ያካሄዱ። ካሜሩን ውስጥ የናይጄሪያ እስላማዊ ጽንፈኛ ቡድን ቦኮ ሀራም ድንበር ተሻጋሪ በተባለ ጥቃት ሁለት አጥፍቶ ጠፊዎች ባፈነዱት ቦምብ አምስት ሰዎች መገደላቸውን የካሜሩን ወታደራዊ ምንጮች አስታወቁ። ሁለቱ ወጣት አጥፍቶ ጠፊ ልጃገረዶች ከሰሜናዊቱ የሞራ ከተማ መግቢያ ላይ ባፈነዱት ቦምብ የተገደሉት አምስት ሰዎች ሁለቱ አጥፍቶ ጠፊዎች ራሳቸውን ጨምሮ አንድ ፖሊስና ሁለት ሲቪሎች መሆናቸውም ተገልጠዋል። መግለጫ የመስጠት ስልጣን እንደሌላቸው ገልጸው ስማቸው እንዳይጠቀስ እየጠየቁ አንድ የካሜሮ ወታደራዊ ባልጣን ለሮይተርስ የዜና ወኪል በሰጡ ቃል ጥቃቱ የተፈጸመው ከከተማዊቱ ስታዲየም ብዙም ባራቀ ስፍራ መደበኛ የፍተሻ ስራ በማከናወን ካለ አንድ የፖሊስ አባል ላይ ከተገደለበት አካባቢ መሆኑን አመልክተዋል። ዛሬ ሀያኛ ቀኑን ከያዘ የአውሮፓውያኑ የመስከረም ወር መጀመሪያ አንስቶ አካባቢው በምንትያ አጥፍቶ ጠፊ ቦምብ ፍንዳታዎች በተመሳሳይ ሲመታ የአሁኑ ሶስተኛው መሆኑም ተመልክተዋል። በተያያዘ የቦኮ ሀራም ጥቃት በሰሜናዊ ካሜሩን የሚገኙ አምስት መንደሮች ባለፈው ሳምንት ውስጥ ዘረፋና ቤት ቃጠሎ ደርሶባቸዋል። አዲስ አበባ ዛሬ በታሪክ ለመጀመሪያ ጊዜ ከተማ ባቡር ተጠቃሚ ሆነች። አድማጮች የማጠቃለያ ወሬዎቹ እነኙህ ነበሩ። የአሜሪካ ድምጽ ሬዲዮ በ2922ና 25 ሜትር ባንዶች በአጭር ሞገድ ከምሽቱ 3 ሰዓት እስከ አራት ሰዓት ሲያስተላልፍ የቆየው ዝግጅት በዚህ ተጠናቋል። ነገ ከምሽቱ በአንድ ሰዓት በቀዳሚው ዝግጅታችን በሶስት ሰዓት ደግሞ በመደበኛው ስርጭት እስከምንገናኝ የምንሰናበታቸው መስታወት አረጋውና ጽዮን ግርማ ነን። ሰላም ደሩ።